ናራቲቭ ድርሰት ባቡሩን መያዝ ይችላል። ያዘ መያዝ ይይዛል። ሌላ ሰው መምጣት ይችላል። አቶ ዮሐንስ አሜሪካዊ ተማሪ ነው። እሷ አማርኛ ያጠናል። ጠዋት ጠዋት በአንድ ሰዓት ከአልጋው ይነሳና ፊቱን ይታጠባል። በሁለት ሰዓት ለቁርስ ወደ ምግብ ቤት ይሄድና የብርቱካን ጭማቂ ይጠጣል። ከአንድ ሰዓት በኋላ እንቁላል ጥብስና ዳቦ በቅቤ ይበላና ቡና በወተት ይጠጣል። በሁለት ሰዓት ተኩል መጽሐፎቹን ይይዝና ከሌሎች ተማሪዎች ጋር ወደ ትምህርት ቤቱ ይሄዳል። ጥያቄዎች። አቶ ዮሐንስ ምን ያጠናል? እሱ የት ያጠናል? ካልጋው በስንት ሰዓት ይነሳል? ፊቱን የት ይታጠባል? ለቁርሱ የት ይሄዳል? ለቁርሱ ምን ይበላል? እሱ ከቁርሱ በፊት ምን ይጠጣል? ከቁርሱ በኋላ ምን ይጠጣል? ወደ ትምህርት ቤት በስንት ሰዓት ይሄዳል? ወደ ትምህርት ቤት ከመሄዱ በፊት ምን ይይዛል? ከሱ ጋር ወደ ትምህርት ቤት ማን ይሄዳል? This is the end of Unit 8.